ከ1 ሚሊዮን 800 ሺህ በላይ የዓለማችንን ህዝቦች ያጠቃው ከ114 ሺህ በላይ ሰዎችን ሕይወት የቀጠፈው የኮሮና ቫይረስ የጤና ስጋት ብቻ ሳይሆን በስራ ዋስትና ላይ የደቀነው አደጋ ከባድ ሆኗል። ህዝባዊ አገልግሎት ከሚሰጡ ስራዎች አንዱ የሆነው በትራንስፖርት ዘርፍ ላይ የተሰማሩ ሰራተኞች ስራቸው ከተለያዩ ሰዎች ጋር የሚያገናኛቸው በመሆኑ በቫይረሱ ተጠቃይ ሆኖ የሚል ጭንቀት ረፍት እንደሚነሳቸውና እንዲያውም ስራቸውን ትተው መቀመጣቸውን ይናገራሉ። የብሪዝበኑ ነዋሪ ኢሳቅ ሞላ በኮሮና ወረርሽኝ ምክንያት ለ10 ዓመታት ይተዳደርበት የነበረውን የታክሲ ስራ መተውን ለኤስቤስ ገልጿል። ስራ ማቆሜ በኑሮዬ ላይ የሚፈጥርብኝ ችግር ቀላል እንዳልሆነ ቢገባኝም ለስራ በሚል ሕይወቴን እንዳላጣ ስጋት ውስጥ በመግባቴ ከመሞት መሰንበት በሚል ስራዬን አቁሚያለሁ። በተለይ ከአውሮፕላን ማረፊያዎች ሰዎችን ስጭን ምንም ጥሩ ስሜት አይሰማኝም። በፍርሃት ሰላሜን አጥቼ ይውላለሁ። ይህ ስጋቴን በቫይረሱ ብያዝ እና በሞትስ በሚል ነው። ህጻናት ልጆች አሉኝ። ለነሱ ቫይረሱን ይዤ ቤት ብገባ የሚል ጭንቀት ውስጥ ከመግባት ስራ ማቆም ግድ ሆኖብኛል ይላል። በኡበር ስራ ላይ የተሰማራችው የሲድናዋ ነዋሪ ሳራ ኪዳኔ እንደ ይስሐቅ በአሁኑ ወቅት ስራዋን ቫይረሱን በመፍራት ማቆሟን ትናገራለች። ስራውን ካቆምኩ ሁለት ሳምንት ሆነኝ። የተለያዩ ጥንቃቄዎችን በማድረግ ስሰራ ቆይቻለሁ። ሆኖ መቀጠል አልቻልኩም፣ አቆምኩ። ስጋቴ ሰላም ነሳኝ፣ ትላለች ኤስቢኤስ በትራንስፖርት ስራ ላይ ከተሰማሩ ኢትዮጵያውያን አውስትራሊያውያን ቫይረሱ በስራቸው ላይ ያሳደረውን ተጽዕኖ በተመለከተ ከሜልበርን አበበ ሰለሞን እና መንግስቱ ግርማ ከፐርት አስናቀ ሞላን አነጋግሯቸዋል። እሺ፣ ስሜ አበበ ሰለሞን ይባላል። ከሜልበርን ነው የምኖረው። የምሰራውም ስራ የህዝብ ማመላለሻ አውቶቡስ ውስጥ ነው። በዚህ በኮሮና ቫይረስ መጨመን ብዙ ሰው በማድረግ በምንሰራበት ጊዜ የፊት በሩን ሳይሆን የኋላውን በር ሰው እንዲጠቀም በማድረግ ያንን ነው አሁን የምንሰራው። ከድሮ ከነበረው ደግሞ ሰው ብዛት በጣም ቀንሷል። እንደው በጣም በዛ ግፋ በዛ ይባል ድርስ ውስጥ አስር ሰዎች ብቻ ነው የሚሳፈሩት። ያ ደግሞ እንዳይቆምና አንድ ነው እንዳይል ደግሞ ሰው ጌላውም ደግሞ ትራንስፖርቴሽን በማድረግ ደግሞ የቀን ለገበያ ክፍቶ ለመምጣት ስለሚፈልግ ያንን ማቆም ስለማይቻል ይህን እየሰራን ነው። ነግድ በጣም የሚያስፈራ ነገር ነው። አሁን እንዳልኩት የምንጠቀሙ ማስክ ውቴ ያም ልናገኝ ስለማንችል ተቻለ መጠን ጥንቃቄ በኛ በኩል ይደረጋል። መስሪያ ቤትን ደግሞ ባሶቹ ወይም ቶቶሶቹን ስንታይ ይደረጋሉ፣ መርስ ይረጫሉ። ይህንን ነገር ጠይቅ የተደረጉ ጠዋት እያስነሰን ነው ካለማለት ነው ከዚህ በቀረ እግዚአብሔር ሀገራችን ምን ይጠብቅ ነው የምለው። እግዚአብሔር በጭርና ትችል ሀገር ይቆምኛል። ከጊዜ ወደ ጊዜ አዲስ ነገሮች፣ ዜናዎች እየሰማ ነው። ኦፍሌ ይሄ ነገር ማርች አስራ አራት አካባቢ ነው። ምክንያቱም ኮሮና ቫይረስ ስርጭቱን ተከትሎ ስራው እየቀዘቀዘ በመምጣቱና መንግስትም በሚያወጣቸው ጥንቃቄ ቅድመ ዝግጅቶች እኔም ያው ስራዬን ለማቆም ተገድቻለሁ። ያ ያለ ስራ መኖር ከባድ ነው። የሚከብድ ቢሆንም ነገር ግን ቫይረሱን ለመቆጣጠር ቤት ውስጥ መቀመጡ ያጠቀበት ተመራጭነት አለው የሚለው የመንግስት ማስታወቂያዎች አንዳንድ ነገሮች ያው ለዚህ ጥሩ ጥሩ ምሳሌ ናቸው። ቫይረሱን ለመቆጣጠር ቤት መቀመጥ የሚለው የመንግስት መርሀግብር ተግባራዊ ማድረጉ እጅግ ያስፈልጋል። ስራውን እንደርስበታለን። ያው እንግዲህ ቀን አልፎ ያው ወደ መደበኛ ስራችን እንደምንመለስ ነው እርግጠኛ ነኝ። እና ደግሞ ጎንም ያው አንዳንድ ኦፕሽኖችን ያወጣል። አሁን የድሊቨሪ ነገር የሚላለው ነው። ያው እሱን ደግሞ የጠበቅን ነው። ግን ይህ ሁሉ ሀገሪቷ ስትረጋጋ ነው እና አሁን ባለው የ እቤት ተቀምጦ የሚለው ዋናው የመንግስት ሚሴጅ ያው እሱን ተግባራዊ ለማድረግ ያው ቤት ነው ተቀምጫ ያለው አሁ ገቢ ቆሟል። እና ያው ያለው ሁኔታ አሁን መንግስት ያወጣ ያለ አንድ የሆነ የፒ ኤም ኤን ነበር ስለምንሰራ በቅርቡ የሚከፈል አንድ ሺህ አምስት መቶ በአስራ አምስት ቀን የሚል የእንትን አለ እሱ መንግስት ያወጣው እንትን እሱ በመጠበቅ ላይ ነው ያለሁት። እርግጥ በሶሻል ሲኩሪቲ በኩል ያለው በጣም ክራውድ ነው ግን

ግን ሲጀመር የነበረው በጣም ህዝቡ ፓኒክ አልቦ ነበር። አስራ አምስት ፐርሰንት የሀገሪቷ ህዝብ ውስጥ አስራ አምስት ፐርሰንቱ የበሽታው ኦልሞስት በጣም በሀይለኛ ሁኔታ ነበረ እና ህዝቡ ያን ሲናገሩ አንተ የሆነ የምትፈራው ነገር አለ። ምክንያቱም ከሰዎች ጋር ነው የምትሰራው። ሶስት ሰው ትችን አለ ሁለት ሰው ትችን አለ እና ከዛ ከዛ አንጻር ሁለቱ ሳምንት ሳራሁን በ በአስራ አራት ና በአስራ አምስት አካባቢ ማርች ላይ አቆብኩ ስራዬን እኔ የወጣው በዛ ነው። ይህ ነው ይኸው ያለው። አስናቀ ሞላ እባላለሁኝ በምዕራብ አውስትራሊያ ር ከተማ ውስጥ ነዋሪ ነኝ። እና ያው እንግዲህ እንደሚታወቀው ኑሮ ለማሸነፍ የተለያየ ስራ እንሰራለን። ከዚህ ውስጥ ደግሞ ላይ ለቤተሰቡ እናስገኝ ነበረ። ቤተሰቡን አብዛኛው ግበር እስከ ከተማ ነዋሪ እንደዛ ያደርጋል። ነገር ግን የኮሮና ቫይረስ እየተስፋፋ በመጣ ጊዜ ስጋቶቹም እየጨመሩ መጡ። በተለይ ከኤርፖርት የሚገኙት ስራዎች ከኤርፖርት ሰዎች ተነሳ የተለያየ ቦታ ሰዎች ስታደርግ ሰዎቹ አይጠነቀቁም። እንደገና ታስባለህ ምናልባት በሆነ አጋጣሚ ይሄ ኮቪድ ኢንን የሚያገኘኝ ምንድን ነው የሚኖረ ነገር በቤተሰቦች ም አብረዝ የሚኖሩ ሰዎች ነት ችግር ይኖራል የሚል ስጋት ያመጣል እና እያንዳንዷ ቀን በስጋት ነው ስንሰራ የነበረው። በተለይ እኔ ለተወሰነ ጊዜ ትንቃቄ ለማድረግሞቀርኝ ነገር ግን በጥንቃቄ የሚገታ ነገርአለ አንተ ትጠነቀቅ ሌላ አሩ መኪና ውስጥ የሚገባ ሰው ላይጠነቀቅ ይችላል። ስለዚህ ከእለት ወደለት ስጋት እየጀመረ ሲሄድ አይ በዚህ ጉዳይ መቀጠል አልችልም ብዬ ያው ካቆምኩ ያለሁ ኦልሞስት እንግዲህ ትሪ ዊክስ ምሪኛል። ያንን ስራ ካቆምኩኝ አሁን ባለኝ በሌላ ስራ ነው የምኖረው። ግን ያው ዞሮ ዞሮ በዚህ በሽታ ምክንያት ብዙ ሰዎች ስራቸውን አጥተዋል። በተለይ በትራንስፖርት ዘርፍ የተሰማሩ ሰዎች ስራቸውን አቁመው ቤት የተቀመጡት፣ እኔም እንደግለሰብ ተጨማሪ ገቢ የማገኝበትን ስራ ትቼ ያለኝ ጊዜ ቁጭ ብዬ ነው የማሳልፈው እና ይሄ በሽታ ከስጋቱም ከምኑም ከምኑም በተጨማሪ በኢኮኖሚ እያንዳንዱ ህብረተሰብ ላይ የሚያሳድረው የኢኮኖሚ ጫና በጣም ከባድ ነው። የገቢ መቀነስ፣ አንዳንዶች ስራ ሙሉ ለሙሉ በዚህ ስራ የሚተዳደሩ ሰዎች ስራ ቁጭ ብለዋል። በተጨማሪ ገቢ የሚቀጠቀሙበት ሰዎች ስራ ተው ቤታቸው ቁጭ ብለዋል። ገቢያቸው ቀንሷል። ስለዚህ ይሄ በሽታ ማህበራዊ፣ ኢኮኖሚያዊ ችግሮችን አንድ ላይ አልፎ የሚል ነገር ነው። በጣም ከባድ ነገር ነው እንግዲህ ፈጣሪ ምረርቶን ከዚህ ነገር ካልወጣን ነገሮቹ እየተባባሱ የሚሄዱ ይመስለኛል። እና ይሄን ይመስላል የኮሮና ቫይረስ። አውስትራሊያ ውስጥ ይህ ሪፖርት እስከተሰራበት ሰዓት ድረስ 6313 ሰዎች በቫይረሱ ሲያዙ 3338 ሰዎች ከበሽታው ያገገሙ ሲሆን 61 ሰዎች ህይወታቸው አልፏል። ኤልያስ ጉዲሳ ቪክቶሪያ፣ አውስትራሊያ።